ከማህበረሰብ ለማህበረሰብ ዶክተር በሪሁን መጋቢያው በሞናሽ ዩኒቨርሲቲ የህብረተሰብ ጤና ተቋም ተመራማሪና መምህር እንዲሁም በሜልበርን የቤተሰብ ሕክምና ሐኪም ናቸው። ከዚህ በተያያዘም በአእምሮ ጤና ዙሪያ የተለያዩ ምርምሮችን ያደርጋሉ። በቅድሚያ ለቃለ ምልልሳችን ፈቃደኛ ሆነው ስለቀረቡ እናመሰግናለን። እኔም በጣም አመሰግናለሁ ማርታ፣ እግዚአብሔር ይስጥልኝ። እንደሚታወቀው የኮሮና ቫይረስ በአጠቃላይ በዓለም ዙሪያ በሚባል መልኩ የዕለት ተዕለት ኑሯችንንና ልምዳችንን ቀይሮታል። በዚህ ሂደት ውስጥ አእምሯችን ይህንን ለመቋቋም ወይም ደግሞ አዲሱን የሕይወት መንገድ ለመልመድ በሚያደርገው ጉዞ ውስጥ የሚፈጠሩት ችግሮች ምን ይመስላሉ? እንዴትስ ነው አዲሱን የሕይወት መንገድ አእምሯችን ተቋቁሞ ሊዘልቅ የሚችለው? ማርታ፣ እንዳልሽው ለአእምሮ አዲስ ነገር ነው የሚሆነው ይሄ አዲስ ለውጥ። የመጀመሪያው ነገር የሰው ልጅ አእምሮ በጣም በብዙ መልኩ ሲፈተን የራሱ ፈተናዎችን የሚችልበት ፈተናዎችን የሚመልስበት እና የሚቀለብስበት አካሄድ በብዙ መልኩ አለው። ከነዛም ውስጥ አንዱን ብንወስድ ሪዝናውት ማድረግ ወይም ደግሞ ለምን፣ እንዴት፣ በምን ሁኔታ የሚለውን ራሳችን ቁጭ ብለን እንኳ ሳናስበው አእምሮችንም አብላልቶ ማምጣት መቻል እና ከዛ ጋር ራስ ማለማመድ ነው። ያ የማለማመድ ሁኔታ ግን ቀላልም አይደለም። ራሱ የሚፈጥረው ጫና ይኖራል፣ በአእምሮ ላይም በተለይ ደግሞ በጣም ለውጦቹ ብዙ ሲሆኑ እና ነገሮቹ የዕለት ተዕለት እንቅስቃሴን በብዛት ሲቀይሩ ከዛ ጋር ተያይዞ የሚመጣ የአእምሮ የአሰራር ለውጥን ልንለው የምንችል መቀየርም ይኖራል እና ይህን ደግሞ አእምሯችን ላይ የሚፈጥረው ጫና ይኖራል። ያን ጫና የሰው ልጅ በምን መልኩ ወደ ውጭ ያወጣዋል ወይም ማኒፌስት ያደርገዋል የሚለውን ነገር ማየት አስፈላጊ ይሆናል። ከነዛ ውስጥ አንዱ ገና የመጀመሪያ ያው ግራ መጋባት ይኖራል። ያን ግራ መጋባት በመደናገጥም ይሁን ሰውነትን አፌክት ሊያደረግ በሚችል ሁኔታ መጨናነቅን ምሮ አእምሮን በተወሰነ መልኩ ሊለውጥ ይችላል። ይሁን እንጂ ያ ለውጥ ሁሉም ነገቲቭ ወይም መጥፎ አሊያም ደግሞ ሁሉም መቶ መቶ ጥሩ ላይሆን ይችላል። ከነዛ ውስጥ እንግዲህ እኔ አተኩሬ ማየት የምፈልገው በአብዛኛው ወደ አልተፈለገ ለውጥ ሄዶ የሰው ልጅን የአእምሮ ጤና እንዴት ሊጎዳ ይችላል የሚለውን ነው የሚሆነው። የሰው ልጅን የአእምሮ ጤና ሊጎዳ የሚችልበት ወደ አልተፈለገ ሁኔታ ሊሄድ የሚችልበት ሁኔታ በደንብ ይኖራል። ከነዛ ውስጥ ደግሞ በተለይ na garun. አለመረዳት ካለ መጨናነቅ፣ አለመረዳት ካለ በእንግሊዝኛው ዲፕሬሽን እና አንዛይቲ የምንላቸውን በአማርኛ ባስቀምጠው ድብርትና መጨናነቅ፣ በዛ መልክ የሰውን ልጅ አእምሮ ሁኔታ ሊለውጥ እንደሚችል ጥናቶችም ያሳያሉ። በተለይ ከኮቪድ ጋር ተያይዞ ብዙ እንደዚህ አይነት ለውጦች እንደመጡ ባለፉት አመታትም ብዙ ጥናቶች ተሰርተዋል። ባለፈው አንድ አመት በተለይ ከዛ ውስጥ ተያይዘን በተለይ አሁን ሲዘጋ ሲከፈት የቆየውን የቪክቶሪያን ሁኔታ ብናይ እንኳ ከሌሎች የአውስትራሊያ አካባቢዎች በአስር ፐርሰንት እና ከዛ በላይ ከፍ ያለ ከመጠነኛ እስከ በጣም የከፋ የድብርት መጠን ወይም ዲፕሬሽን በቪክቶሪያ ላይ የታየበት ሁኔታ ነው ያለው። ይሄ በጠቅላላ የሞናሽ ዩኒቨርሲቲ በሰራው ጥናት ላይ የተቀመጠ እና የጭንቀት መጠንም እንደዚሁ ተያይዞ በተለይ ከሶስት ሰዎች ውስጥ አንድ ሰው የዛ አይነት ሁኔታን ሪፖርት ያደረገበት ነው ያለው፣ ከሌሎች አመታት በተለየ ማለት ነው እና ይሄ ለእኛ ማህበረሰብ የተለየ ይሆናሉ ወይ ይሄ በእኛ ማህበረሰብስ ቢጠና ምን ሊመጣ ይችላል የሚለው የብቻ ላየ ነውም ግን ዞሮ ዞሮ መዘጋቱ የእኛን ማህበረሰብ ማፌክት ያደረገ ስለሆነ እንደዚህ አይነት ተያያዥ ነገሮች አእምሮ ሕክምና ሊያስፈልግ የሚችላቸው የአእምሮ ለውጦችንም ሊያመጣ የሚችል የአእምሮ ሁኔታን ሊቀይር የሚችል ችግር ስለነበረ ባለፈው አንድ አመት በተለይ ከኮቪዱ ጋር ተያይዞ ከመዘጋት ጋር ተያይዞ የመጡት ነገሮች ለውጥ ሊያመጡ ይችላሉ። ማርታ፣ በአሁን ሰዓትም በአውስትራሊያ ካሉት ከተሞች መካከል የኮሮና ቫይረስ ርጭት በከፍተኛ ደረጃ ያለባት ከተማ ሲድኒ ስትሆን በአብዛኛው በሲድኒና ኒው ሳውዝ ዌልስ አካባቢ ያሉ መንደሮች ሙሉ ለሙሉ በሚባል ሁኔታ ገደብ ተጥሎባቸዋል። ይህ ገደብም የብዙዎችን የአኗኗር ልማድ የቀየረ ሲሆን በተለይ ደግሞ ተማሪዎች ለመጀመሪያ ጊዜ የርቀት ትምህርትን እንዲማሩ አስገዳጅ ሁኔታን ፈጥሯል። ይህ ሁኔታ በተማሪዎቹ የትምህርትና የዕለት ተዕለት ውሏቸው ላይ ምን ለውጥን አስከተለ ስንል የጥቂቶቹን አስተያየት ጠይቀን ነበረ። ሚነሴም ቴዎድሮስ ወርቁ ነው። ከሲድኒ እኖራለሁ። ከስምንት አክፍል ነኝ። ሴንት ኤንድሩዝ እማራለሁ። አሁን ከሎክዳን ነን። ግን ሲድኒ ሁሉ ትምህርት ከኦንላይን ነው። በጣም ያስቸግራል። በጣም ይደብራል። ክበት መቆይ በራሴ ክማኑ ሰው ላይክ አሁን በተሰባ ቻለን አሁን ጓደኛ እናፈቃለው፣ ከትምህርት እናፈካለው፣ ሁሉ ሰዎች እናፈካለሁ። ሁሉ አንድ አይነት ነገር ነው ሩቲን። ከዚህ በተጨማሪ ቤት በተቀመጣችሁ ጊዜ አንዳንድ ልጆች የማናውቀውን ነገርም አዲስ ነገር ማድረግ ጀመርን ይላሉ። አንተ ምን አዲስ ነገር አደረግክ? ትምህርትህንም እየተማርክ ቤት ስትቀመጥ ምን አዲስ ነገር አደረግክ? አሁን ሎክ ዳውን አዲስ ግን ፈልጎ ማስ መማር አሁን ሁሉ ጊዜ ከወንድመኝ ጋር ሶክር እንጫወታለን ወይስን አውራለን ከትምህርት ጋር ከጓደኛ ስትል አውራለሁ ሶ ብዙ ነገር ነ አዲስ አስተማር ባጭ አሁን አውቃለሁ ላይክ ሁሉ ነገር አፕሪሺየት ማድረግ ከዚህ ቀደም የነበሩትን ነገሮችንም ማመስገን ያለበት ዘመን ላይ ነው ነው የምትለው አዎ ከሁሉ ነገር አጣሁት ቅር አለኝ ብለህ የምትለው ምንድን ነው ትምህርት አሁን ሁላችን ኦንላይን ትምህርት እናረጋለን እንክ ትምህርት ላይ ለእኔ ላይክ የእኔ ኦፒንዮን በጣም ኢዚ ነው። ጓደኛ ጋር ጫወጣለሁ ካስተማሪ ጋር ላይክ እናወራለን። ከኦንላይን ብዙ ጥሩ አይደለም። ከዚህ ከሎክዳውን ውስጥ ቶሎ እንዲወጣ እንግዲህ ሁሉም የራሱን ጥረት ማድረግ አለበት እና ምን መደረግ አለበት? በአንተ እድሜ ያሉ ልጆች ምን ማድረግ አለባቸው? ሁሉም ክበት መቆየት ክበት አለመወጣት፣ እነስ በጣም በጣም በጣም ያስፈልጋል። ማስክ ልብሱ፣ እጃችሁን አጥቡ፣ ሁሉ ነገር በጣም ሴፍ መሆን ስዘን ኩክሊ እንወጣለን። ቴዎድሮስ ወርቁ፣ የሲድኒ ነዋሪ፣ ስለነበረን ጊዜ እናመሰግናለን። አመሰግናለሁ። ቻው። እኔ ማህተመ ሰለሞን እባላለሁ ብላክታውን ሲቲ ካውንስል አካባቢ ነው የምኖረው የእኔ ኮሚኒቲ እና አስራ አንደኛ ክፍል ነኝ። በሲድኒ የሚኖሩ ነዋሪዎች አብዛኞቹ በአሁኑ ሰዓት ገደብ የተደረገበት አካባቢ ነው በኮቪድ አስራ ዘጠኝ ምክንያት። የመጀመሪያ ጊዜያችሁ ነው ሲድኒ፣ በተለይ ደግሞ አንተ ወጣት ነህ። በትምህርትህ ላይ በእለት ተዕለት በቀን ተቀን ህይወትህ ላይ የፈጠረው ችግር ምን ይመስላል? ብዙ ነገር ነው ይሄ በሽታ እና ሎክዳውን የፈጠረው አንድ ቤት ውስጥ እናንቀሉ ሙሉ እና ብዙም ግንኙነት ማድረግ አይቻልም። ሁለተኛው ደግሞ ከህጉን አበሱት እና ሞድ ማስጨነቁን ሁላችንን እና ለልጆች ስፔሻሊ በጣም ስትሬስፉል ሰዓት ነው። ምክንያቱም የትራንዚሽን ፒሪድ አለ ወደ አስራ አንድ እስከ አስራ ሁለት ብዙ ነገር አቋረጠብን፣ የትምህርትን ነገር ማለት ነው እና የሰውነታችንና የጤናችንንም ዝቅ አርጎታል። ጤናችን ላይ ችግር ፈጥሯል ብለህ ስትል ምን ማለት ነው? እስኪ ግለጸው። ሜንትል ሄልት ዲፕሬሽን አደረገን። ምክንያቱም ሁልጊዜ ቤት ውስጥ ስለሆንን ጓደኛዎቻችን ማግኘት አንችልም ፊት ለፊት ወይ አንዳንድ ቦታ ያሰብነው ፕሌሶች ካንስል ተደረገ። ቡክ ያደረግነው ወይም ያሰብነው አንዳንድ ቦታ ለአንዳንድ ቀኖች ለመሄድ ያ ነው። በትምህርት ቤት በኩል ከቤተሰብ ያለውን ሁኔታ ተቋቁማችሁ እንድታልፉ የሚደረግላችሁ ምን አይነት እገዛዎች አሉ? አዎ እገዛ ያለው አሁን ተጨማሪ ሰዓት ለእኛ ሰጡን ለመስራት ሆምወርካችንን። ኦንላይን ትምህርትም አለ ሊንክ የሚሰጡን ለመማር ሌላም ያለው እናትና አባት አንዳንድ ነገር ካወቁ የትምህርትን ነገርም ማገዝ ይችላሉ። ቀኑ ሙሉ እቤት ውስጥ ስለምትወኝ እና እኛም ስለምንሆን እዛው ነው የምንሰራው። ቀኑ ሙሉ አለን ለመስራት። ትምህርት ቢሆን ዴክ አለ እረፍት፣ ከዛን በኋላ መስራት፣ ከዛን እረፍት። ስለዚህ እዚህ ያን ትንሽ ቀለል አድርጎልናል። ሌላው በዚህ በገደብ ውስጥ ሰዎች በሚኖሩ ጊዜ አዳዲስ ክህሎቶችንም ተምረናል የሚሉ አሉ። ምን አዲስ ነገር ተማርኩበት ብለህ ትላለህ? አዎ አዲስ ነገር የተማርኩት የባክና የፍረንት ያርድ ስራ መስራት ጋርድኒንግ ቾርስ ኦፕን አፕ ማድረግ የሚችልበት ከፋሚሊ ጋር ክሎሰር ስላደረገን ይሄን አሁን ይሄ ቫይረስ ክሎሰር ስላደረገን እና ከቤት ብዙም ስለማንወጣ ያን ስኪል ሰጥቶኛል። ከዚህ ሁኔታ ውስጥ ለመውጣት ሁሉም ሰው የራሱን አስተዋጽኦ ማድረግ አለበት ይባላል፣ በመንግስትም በኩልም በጤና ባለሙያዎችን በኩል ይመከራል። እና አንተም በአንተ እድሜ ያሉ ልጆች፣ ወጣቶች፣ ታዳጊ ወጣቶች ምን ማድረግ አለባቸው ብለህ ትገምታለህ ወይ ትመክራለህ? በእኔ እድሜ ሉት ሳይ ውጭ አንዳንድ ጊዜ ፍራንቻይድ ሲሄድ እና መኪና ውስጥ ሳይ ሶስት አራት ሰው ያለው መኪና ውስጥ ያን አንድ ህግ አልተከተል እና አንዳንድ ጊዜም ውጭ ሲሄድ ሁለት ሰው መኪና ስለሚፈቀድ አንዳንድ ጊዜ ሲሄድ አንዳንድ ሰዎች ማስክ ያሉ ወጣቶችም የንድም የሚሉ ያሉ ልጆች። ስለዚህ ያ ነው ችግሩ፣ አለመስማት ነው። አይሰሙ የመኪና ህግና ማስክ ማድረግ፣ አንዳንዶች ሌላ ማድረግ። አሁን ምንም አማራጭ ብዙም ስለሌለ ቫክሲኑ መውሰድ ጥሩ ይመስለኛል ሳስበው፣ መደረግ ያለበት ስፔሻል። አስራ ሁለተኛ ክፍል ልጆች ማህተመ ሰለሞን ከሲድኒ እናመሰግናለን። ስለነበረን ጊዜ አመሰግናለሁ። ችግር የለም። ዶክተር በሪሁን በበኩላቸው የርቀት ትምህርቱ ለተወሰኑ ተማሪዎች እንደ መልካም አጋጣሚ ቢታይም ለአብዛኞቹ ግን ከትምህርትና ከትምህርት ቤት ጋር በተያያዘ የሚያጧቸው በርካታ ነገሮች ስላሉ ምናልባትም ለጭንቀትና ለአእምሮ ጤና ችግር ሊዳረግ እንደሚችል አመላክተዋል። በጣም ብዙ ነገሮች አሉ። ከዚህ ጋር ተያይዞ ያው የአእምሮ ጤና ላይ አተኮርን እንጂ ትምህርት ሲባል ትምህርት ቤት ትምህርት ቤት ሲባል የትምህርት ቤት ጓደኞች የትምህርት ቤት ጓደኞች እና የትምህርት ቤት መምህራን፣ ከእነሱ ጋር ልጆች የሚኖራቸው ግንኙነት፣ ለትምህርት ቤት ብለው በጠዋት ተዘጋጅተው መሄድ፣ ብዙ አእምሯቸው ከትምህርት ቤት ጋር ያያያዛቸው የህይወታቸው ብዙ አካላት አሉና እና እነሱን ይቀይራል፣ ሩቲንን ይቀይራል ብለን እንውሰደው። እንደዚህ በሚሆንበት ጊዜ ደግሞ አንዳንድ ልጆች በተለይ በተለይ አሁን እንደ ጠቀሱ አዲስ የሆነባቸው መዘጋት በለፈው አመት ያልተለማመዱ አካባቢዎች ላይ ያሉት ሾክድ ሊሆኑ ይችላሉ። የመጀመሪያ ስለሚሆን መደናገጥ በከፍተኛ ሁኔታ፣ ግራ መጋባት በከፍተኛ ሁኔታ ሊኖር ይችላል። እነዚህ መደናገጥ ግራ መጋባት እና የሚቀጥለውስ ምንድን ነው? እንዴት ነው የምንማረው? ከቤት መማር ማለት ምን ማለት ነው? በምን መልኩ ነው ስ የምንሄደው የሚለው ብዙ መረጃዎች የተሰጡ ቢሆንም አንድ ጊዜ እስኪ እንዲደረግና እስኪያልፉበት ድረስ የራሱ አእምሮ ላይ የሚፈጥረው ጫና አለ። ለአንዳንዶች ፖዚቲቭ ሊሆን ይችላል፣ ግን በአብዛኛው ነው የምናየው በስልሳ በመቶ በሚሆኑት በዓለም አቀፍ ጥናቶች ትምህርት ቤቶች ተዘግተው በቤታቸው የተማሩበት ሁኔታ አለ እና በቤት ሲማሩ ለተወሰኑ ተማሪዎች ጥሩ አጋጣሚ ሊሆን የሚችል ቢሆንም ለአብዛኛው ተማሪ በተለይ ከሶሻል ሁኔታ አንጻር ተማሪ ሆኖ ተማሪዎችን ማግኘት፣ ከጓደኛ ጋር መዋልና መገናኘት፣ ከመምህር ጋር ኢንተራክት ማድረግ የሚቀርበት ሁኔታ አለ። እሱ በኦንላይን ሲተካ ደግሞ ከዛ ቴክኖሎጂ ጋር በተለይ ሳፖርት፣ በቤት የሌለ በጥሩ ሁኔታ ከፍ ያሉና ያደጉ ልጆች ባልሆኑበት በተለይ በትንሽ ልጆች ላይ የራሱ ትልቅ ጫና አለው እና ያ ጫና ለልጆችም አልፎም ደግሞ ተርፎ ሌሎች የቤተሰቡ አባላትም ሊሆን በሚችል መልኩ በተለየ ሁኔታ መጨናነቅ እንደሚፈጥር አሳይቷል። በተዘጋጋበት ሁኔታ ላይ ወይም ሎክዳውን በሚባልበት ሁኔታ ውስጥ ትምህርታቸውን የሚከታተሉ ተማሪዎች ቀድሞ ከነበረው ሁኔታ በሚወጡ ሰዓት በሚገባ አዲሱን ሁኔታ ማስተናገድ ካልቻሉ አንዳንድ ችግሮችን ሊያሳዩ ይችላሉና። በዋነኛነት የሚጠቀሱት ችግሮች ወይም ደግሞ ምልክቶች ምንድን ናቸው? ቤተሰብ በቀላሉ ሊያየውና ልጆቻችንን መርዳት እንችላለን ሊያስብሏቸው የሚችሉ አይነት ምልክቶች ምንድን ናቸው? በቀላሉ በቤተሰብ ደረጃ ሊታዩ የሚችሉ በተለይ በሕጻናት የአእምሮ ጤና ችግር እየተፈጠረ ሲሄድ የአእምሮ ጤና ችግር ስንል በቃ ይሄ ህመም አለበት ብሎ ለመደምደም ሳይሆን ገና የሚጀምሩ ምልክቶች ከመጨናነቅ ጀምሮ የሚነሱ ነገሮች በሚኖሩ ጊዜ ልጆች የሚያሳያቸው ምልክቶች ከትልልቅ ሰዎች ለየት ያሉ ናቸው በተወሰነ መልኩ። ይሁን እንጂ አብዛኛዎቹ የሚያሳዩቸውን ለመጥቀስ እሞክራለሁ። አንዳንዶቹ በቀላሉ መጨናነቅ፣ አንድ ነገር ጀምሮ ሳይጨርሱ፣ ወይም ተልተሎ ከአንድ ነገር ወደ አንድ ነገር መዝለል ልንለው እንችላለን። የተለየ ባህሪ በቤት ውስጥ ያልነበረ ባህሪ፣ አዲስ ባህሪ ማሳየት ድብርት፣ ቤት ዘግቶ መቀመጥ፣ የቤተሰብ ጊዜ በሚሆን ጊዜም በድሮ ያደርጉት የነበረውን ትቶ ራሳቸውን መለየት በሚያመጡበት ጊዜ ወይም ደግሞ ሌሎችንም ራሱ ችላ ማለት እና ኔግሌክት። በቀላሉ ለምሳሌ ስሜታቸው በቀላሉ ሊነካ ይችላል። በትንሹ ነገር አልቃሻ ሊሆኑ ይችላሉ። ወይም ደግሞ እየባሰ ሲመጣ ነገሮችን መተው፣ በጣም ግዴለሽ መሆን፣ ነገሮች እየመጡ ይሄዳሉ። እንቅልፍ መረበሽም በራሱ ውጤትም ምክንያትም ሊሆን ስለሚችል እሱን መከታተል ያስፈልጋል። ትንንሽ ልጆች ከሆኑ ደግሞ ከዚህ በፊት ለምደውት የነበረውን ነገር እንደገና ተመልሶ መተው፣ ለምሳሌ ሽንት የሚቆጣጠር የነበረ አራት አምስት ዓመት ሕፃን ልጅ እንደገና እንትልል ይችላል። ያ የአእምሮ ጭንቀትና የመጨናነቅ በሚኖር ጊዜ ሊከሰት የሚችል ነው። ትልልቆች በሚሆኑ ጊዜ በተለይ ቤት መዝጋት፣ ብቻን የመሆን ፍላጎት፣ ብዙ አለመናገርና ዝምታን መምረጥ፣ በነገሮች ላይ አጭር መልስ ሰጥቶ ዝም ማለት የመሳሰሉት ምልክት ሊሆኑ ስለሚችሉ የግድ አእምሮ ችግርም ባይሆን መጨናነቅን ምልክት ሊሆኑ ስለሚችሉ ቤተሰብ ተከታትሎ ቢያያቸው ከምላቸው ምልክቶች ውስጥ አንዳንዶቹ ናቸው። ማርታ፣ በተለይ ደግሞ በአሁን ሰዓት ልጆች ከጀማሪ ከሚባሉት ጀምሮ እስከ ዩኒቨርሲቲ ደረጃ ያሉ ተማሪዎች በቤት ውስጥ በሚማሩበት ሰዓት ወላጆች እንዲህ አይነት የጠባይ ለውጦችን ለማየት የመጀመሪያዎቹ ነው የሚሆኑትና እንደዚህ አይነት ባህሪያትን በሚመለከቱ ጊዜ ወላጆች ምን ማድረግ አለባቸው? መጀመሪያ መደረግ ያለበት ነገር ምንድን ነው? እንግዲህ ችግር በሚከሰት ጊዜ ወላጆች እንዳልሽ የመጀመሪያ የሚያዩትና የሚያዩት እና የሚታዘቡት እነሱ ናቸው። መፍትሄም በምናስብበት ጊዜ የመጀመሪያው ቢሆን የሚመረጠው በጣም የሚበረታታው እሱ ነው እና ወላጆች ምን ሊያደረጉ ይችላሉ ስንል በተለይ ለአዲስ የተከሰተውን ነገር ገለጻ ማድረግ እንደ ልጆች እድሜ፣ ለምሳሌ ሎክዳውን ለምን ያህል ጊዜ ነው? ምንድን ነው? ባይሆንስ ምን ይመጣል? የመሳሰለውን የሚሉትን ነገሮች ማብራራት እና ገለጻ ማድረግ በእነሱ ቋንቋ እነሱ በሚረዷቸው ነገሮች በጣም ብዙ እንደ ፖድካስት የልጆች ሕክምና የሆስፒታሎች ተቋማት፣ ዌብሳይቶች በጣም አሉ። የትም ማናቸውም ጎግል ላይ ሳይሆን የታወቁና የተመረጡ የህፃናት መረጃ ምንጮች አሉ። ለምሳሌ እንደ ችልድረንስ ሆስፒታል እነሱን እነሱን ልጆች እንዲያዩ እንዲያነቡ ማድረግ አብሮ እንዲያስረዱ እድል እየሰጠ ልጆች ጋር ዲስከስ ማድረግ አንድ ነገር ነው። በጣም ከመክፋቱ በፊት እርዳታ መጠየቅ መለመድ መቻል ያለበት ነገር ነው። በምን መልኩ የሳይኮሎጂካል ሄልፕ በጣም አስፈላጊም ስለሆነ ልጆች በቶሎ ኤክስፐርቲዝ የሆኑ ሰዎች ቢያገኟቸው የተሻለ ለውጥ ሊያመጡ ስለሚችሉ ሳይኮሎጂካል ሄልፕ ብሎም ደግሞ ይህን ነገር ሊሰጡ የሚችሉ ለምሳሌ ኪድስ ሄልፕ ላይን ቢደውሉ፣ ችልድረን ኤንድ አዶለሰንት ሜንታል ሄልት ሰርቪስስ ካምፕስ ምንለዋለን እነዚህን ሪች አውት ቢያደርጉ እነዚህ እነዚህ የራሳቸው በአማርኛ ቋንቋ ወይም በሌሎች ቋንቋዎች በራሳቸውን ቋንቋ ሊተረጉሙ የሚችሉ ባለሙያዎችም ስላሏቸው እነሱ ጋር መድረስ ነው። ከዛ ባሻገር ወይም ከዛ በፊት ሊሆንም የሚችል ነገር ነው። ሜንተር ካላቸው በተለይ ወደ አዶለሰንት እየመጡ ሲሄዱ ከቤተሰብ ይልቅ የቤተሰብን ጓደኛ ወይም የራሳቸውን ጓደኛ የመስማት እድላቸው ከፍ ስለሚል ከዛ ዘመድ ጋር ማገናኘት ወይም ጓደኛ ጋር ማገናኘት ከዚህ በፊት ሲያደርጉ የነበሩትን ሲያገኟቸው የነበሩ ጓደኞችን በቪዲዮ በስልክ፣ በተወሰነ መልኩ ሲያደርጉ በጥሩ ሁኔታ እንዲያገኙ ማድረግ እና አትሊስት ነገሮች ሁሉ ቢዘጋጉም በቴክኖሎጂ ተጠቅመው ከጓደኛ ከቤተሰብ፣ ከሃይማኖት ተቋማት የመሳሰሉት ጋር እንዲገናኙ ማድረግ እና በሶሻል ያጡትን ነገር እንዲያገኙ ማድረግ የተሻለ ለውጥ ሊያመጣ የተሻለም ልጆቹን ሊረዳ የሚችል ነገር ነው እና ሞስት ኢምፖርታንትሊ መደጋገም የምፈልገው በተቻለ መጠን የእኛ ልጆችም የራሳችንን ቋንቋ የሚናገሩም የሳይኮሎጂካል ካውንስለር ስላሉ እነሱ እነሱ ጋር ማግኘት በጣም አስፈላጊ ነው። በመንግስት ደረጃም ቢሆን ይሄ በጣም የሚደገፍ ስለሆነ እስከ አስር አስራ አምስት ጊዜ የሳይኮሎጂስት ቪዚት እንዲያደርጉ በተለይ ከኮቪድ ጋር ተያይዞ ፈንድ ስላለ ያን መጠቀምና በአማርኛ ቋንቋም ሆነ በሌሎች የሀገራችን ቋንቋዎች ማግኘት ይቻላል እነዚህን ሰርቪሶች ለማለት ነው። ዶክተር በሪሁን መጋቢያው በ ሞናሽ ዩኒቨርስቲ የህብረተሰብ ጤና ተቋም ተመራማሪና መምህር እንዲሁም በሜልበርን የቤተሰብ ሕክምና ሐኪም ስለነበረን ቆይታ እናመሰግናለን። እኔም እድሉ ስለተሰጠኝ በጣም አመሰግናለሁ ማርታ፣ እግዚአብሔር ይስጥልኝ።